የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ሐሙስ ታህሳስ 25 2011 ዓ ም ምሽት የመራራ ጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። በሀረሪ ክልል የግለሰቦች ኮንዶሚኒየም ቤቶች ተሰብረው ባልታወቁ ሰዎች መወሰዳቸውን ባለቤቶቻቸው ተናገሩ። እዛ ሀገር መሽራ ላይ እያደስን ያለ ነው ማለት ጂፕሰም ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው፣ ቀን ነው መጥተን የምናሰራው። በዚህ ባለንበት ሁኔታ በሮ ሰብረው መሰዋት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት። በሙሉ ዘገባ እንመለስበታለን። የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው መሾም የቢለኔ ስዩም መነሳትን አያሳይም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። የዚህም ዘገባ ዝርዝር ይኖረናል፣ እንመለስበታለን። ወደ ደቡብና ኦሮሚያ ክልል ተጉዘንም ዘገባዎችን እናስደምጣችኋለን። የሙዚቃ ምርጫም አለን። ከሀቢና ቪኦኤ አብራችሁን ቆዩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን ተመልሼ መጥቻ አለሁኝ በነቀምቴ ግንቢና ሆሮ ጉድር ወለጋ ሰዎች በኮማንድ ፖስት ቁጥጥር ስር እየዋሉ መሆኑ ተገለጸ። ቁጥጥር ስር የዋሉ ግለሰቦች ቤተሰቦች እንደሚሉት ከሆነ ከቁጥጥር ስር የዋሉት ከኦነግ ጋር ተያያዥነት አላቸው ተብለው በመጠርጠሩ ነው። የአካባቢው ኮማንድ ፖስት በበኩሉ ከአባ ቶርቤ ውጪ ማንንም አልያዝንህም ሲል ምላሽ ሰጥቷል። ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። በሀረሪ ክልል የሚገኙ ኮንዶሚኒየም ቤቶች ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውንና የውስጥ ግንባታ እያከናወኑ ያሉባቸው ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ እያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጾ ለመምህራ ለመከራን እየተገነቡ ያሉ ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም ዘጠና የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውንም አረጋግጧል። ፖሊስ ቅሬታው እንደደረሰውና እያጣራ መሆኑንም ተናግሯል። ናይጄሪያ በቅርቡ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ የመላው ተራማጅ ኃይሎች ፓርቲው ፕሬዝዳንት ሙሐመድ ቡሃሪ በቀላሉ የማይጋምቱ ብርቱ ተፎካካሪዎች እንደሚገጥሟቸው ከሆዲው የተገመተ ቢሆንም ቡሃሪ ለመጣል ብቃት ያላቸው የሕዝባዊ ዲሞክራቲክ ፓርቲ እጩ አቲኩ አብዱ ባከር እንደሆኑ እየተነገረ ነው። ለናይጄሪያውያን ትልቁ ነገር ለአመታት ጥቃት እየፈጸመ ያለው የነውጠኛው ቦኮ ሀራም መወገድ በመሆኑ የሴኪዩሪቲ ማለትም የደህንነትና የጸጥታ እንደሆነ በዚህ ረገድም ጥሩ የሰራ የማሸነፍ እድል እንደሚኖረው እየተገመተ ነው። ሌላው አሳሳቢ ጉዳይ በአርሶ አደሮችና በባህላዊ ከብት አርቢዎች መካከል ያለው ልዩነትና አለመግባባት ሲሆን፣ ይህም ነጥብ ለናይጄሪያውያን ድምጽ ሰጪዎች ትልቅ ቦታ እንዳለው ታውቋል። ዲሞክራቶች ምክር ቤቱን በአብላጫ ድምጽ የሚመሩት አዲስ ኮንግረስ ዛሬ ሐሙስ ይጀምራል። ሪፐብሊካኖች ዋይት ሀውስን የመሰኛውንና ና የተወካዮቹ ምክር ቤት ላለፉት ሁለት አመታት በአብላጫ ድምጽ ይመሩ የነበረው ሁኔታ ይቀየርና ዲሞክራቶች በዛሬው እለት የበላይነቱን ይይዛሉ ማለት ነው። ይህም የሆነው ባለፈው ህዳር የተካሄደው የአመቱ አማካኝ ዘመን ምርጫ መሰረት ዲሞክራቶች አብላጫ በማግኘታቸው መሆኑ ይታወቃል። በዚያ ምርጫ ዲሞክራቶች ከአራት መቶ ሰላሳ አምስት የምክር ቤቱ መቀመጫዎች ሁለት መቶ ሰላሳ አምስቱን ማግኘ ታቸው አይዘነጋም። በዚህ መሰረት የካሊፎርኒያ ዲሞክራት ናንሲ ፔሎሲ አፈ ጉባኤነቱን ይረከባሉ። ፔሎሲም እንደ አውሮፓውያን አቆጣጠር ከ2007 እስከ 2011 ይህን ስልጣን ይዘው እንደነበር ይታወቃል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ዩን በአመታዊ የአዲስ ዓመት መልእክታቸው የዘመኑ የሰላምና ብልጽግና እንዲሆን ተመኝተው ከደቡብ ኮሪያ ጋር የተሻለ ግንኙነት እንደሚኖርም አስታውቀዋል። አንዳንድ የሰሜን ኮሪያ ነዋሪዎች ባለፈው 2018 ያልተሳካው ከደቡብ ኮሪያ ጎን ጋር እንዲኖር የሚመኙትን ግንኙነት ፕሬዚዳንቱ ኡን አያድርጉትም ብለው ምኞታቸውን ገልጸዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Gabina B-O-A-M-S-C-H-C-S-C-H-C-D-S-C-H-C-S-C-H-C-D-A-M-S-C-H-C-S-D-S-C-H-C-D-A-M-S-C-H-C-S-D-S-C-H-C-D-A-M-S-C-H-C-D-A-S-E-M. Yeah, Gabina VOA, let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ጉዟችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በሀረሪ ክልል የሚገኙ የኮንዶሚኒየም ቤት ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፏቸውን የተረከቧቸውንና የውስጥ ግንባታ እያከናወኑ ያሉባቸው ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ እያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸው ገልጾ ለመምህራን እየተገነቡ ያሉን ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብለዋል። በዚህም ሁኔታ ዘጠና የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውን አረጋግጧል። ፖሊስ ቅሬታው እንደደረሰውና እያጣራ መሆኑን ተናግሯል። አዲስ ቸኮል ዝርዝሩን ይዟል። በሐረር ከተማ ሐኪም ወረዳ ገልመሽራ በተባለ የመኖሪያ ሰፈር ከተገነቡ 600 ኮንዶሚኒየም ቤቶች ውስጥ ባለቤቶቻቸው መኖር ያልጀመሩባቸውና በውስጥ ግንባታ ላይ የሚገኙ 30 የሚደርሱ የኮንዶሚኒየም ቤቶች በር ተሰብሮ ማንነታቸው ያልታወቁ ሰዎች መኖር እንደጀመሩባቸው የቤቶቹ ባለቤቶች ለአሜሪካ ድምፅ ተናግረዋል። ቤቶቹ የተወሰዱባቸው ሰዎች በአንድ ላይ ሆኖ አቤቱታ በማቅረብ ላይ መሆናቸውን ገልጸዋል። ከእነዚህ ውስጥ የቤት ባለቤትነት ማረጋገጫ ሰነዳቸውን ካሳዩም በኋላ ስማቸውን ብንጠቅስ ችግር ሊገጥማቸው እንደሚችል በመስጋት ስማቸውን እንዳይጠቀስ የጠየቁን ግለሰብ ተጣጥረው ባገኙት ገንዘብ የገዙት ቤት በማያውቋቸው ሰዎች መወሰዱን የቪኦኤ ተናግረዋል። በዛ ሀገር መሽራ ላይ እያደስን ያለ ነው፣ ማለት ጅብሰን ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው፣ ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩን ሰብረው መሰዋት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት። ባለቤቶቹ እንደሚናገሩት ቤቶቹን መውሰድ የተጀመረው ታህሳስ አምስት ምሽት ነው። ማንነታቸው ያልታወቁ ወጣቶች የሁሉንም የኮንዶሚኒየም ቤቶች በር በማንኳኳት ነዋሪ ያለባቸውና የሌለባቸውን ከለዩ በኋላ በማግስቱ ነዋሪ የሌለባቸውን ቤቶች በር እየሰበሩ ያልታወቁ ነዋሪዎች ገብተው መኖር መጀመራቸውን ቅሬታ አቅራቢዎቹ ይገልጻሉ። ቤቶቻቸው እንዲለቁላቸው ሲጠይቁም ቤቶቹ ነፃ ናቸው ተብለን ከፍለንባቸው ነው የተረከብናቸው የሚል ምላሽ እንደሰጧቸው ይገልጻሉ ገንዘብ ተቀብለው ለአዲስ ገቢዎቹ ቤቶቹን አስረክበዋል። የተባሉ ሰዎች ማንነት ግን ማወቅ እንዳልቻሉ ነው የሚናገሩት። የኮንዶሚኒየም ቤቶችን ገንብቶ ለነዋሪዎች የሚያስተላልፈው የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም በበኩላቸው ከኮንዶሚኒየም ባለቤቶች ባሻገር ኤጀንሲያቸው እየገነባቸው የነበሩ ለመምህራን ሊተላለፉ የታሰቡ ስልሳ ኮንዶሚኒየም ቤቶችም ተሰብረው ማንነታቸው ያልታወቁ ነዋሪዎች እየኖሩባቸው ነው ብለዋል። በቅርብ ጊዜ ወዲህ ከጸጥታ መታወጋ በተያያዘ እዛ አካባቢ በተለይ ምሽት ላይ ቤት እየሰበሩ ማንነታቸው የማይታወቁ ግለሰቦች ከየት እንደመጡ የማይታወቁ ግለሰቦች ቤት እየተሰበሩ እንደሚገቡባቸው መተው እኛ ጋር ቅሬታ እያቀረቡ ያሉ ሰዎች አሉ። እስካሁን ድረስም ጥቂት የማይባሉ ሰዎች እየመጡ ቅሬታቸውን እያቀረቡ ያሉበት ሁኔታ ነው ያለው። በእኛም በኩል ደግሞ ቅድም እንደነገርኩ መቶ ቤት ካልናቸው ውስጥ አርባዎቹን አልተተላልፈን ስልሳዎቹ ግንባታቸው ሙሉ በሙሉ ተጠናቀው ለኮንትራክተሩ ያላስረከበበት ሁኔታ ነበረ። እነሱም ተሰብረውብን የገቡበት ሁኔታ ነበሩ። እነሱ ቤቶችም ከሁለት ወር በፊት ለመምህራን በእጣ የተላለፈበትና ና መምህራን እዛ አካባቢ ከፍተኛ የነበረባቸውን የቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች ስልሳ ቤቶች ተሰብረው ገብተውበት ነው ያሉት። የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባትን የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችን ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የቤት የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ ነው የሚናገሩት። የቤቶቹ ዋጋ ከ191ሺ እስከ 260ሺ ድረስ ነው። ባለድሎቹ በመነሻነት ከ28 እስከ 120 ብር ከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ እድለኞች ከመቶ ሺህ ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50 ሺህ ብር ያላነሰ ወጪ የሚጠይቀውን የቤት በርና መስኮት የመቅጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለእድሎችም እነኝ ናቸው። የቤቶቻቸውን ግንባታ አጠናቀው ለሶስተኛ ወገን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም አሁን እየተሰበረ ያለው ፊኒሽንግ እኛ እኛ ግንባታ ያው ስታንዳርድ ያለ ኮንዴሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው ለኑሮ ምቹ አድርገን ቀሪም ባለቤቱ ራሱ ገንብቶ የሚያስተላልፍበት ይሄ ረጅም ጊዜ እየተሰራበት ያለና ሁሉም ሀረር ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅሙ በሚፈቅደው መሰረት ቤቶቹን እንዲያጠናቅቅ የማጠናቀቂያ ስራዎች ለባለቤቱ የሚተውበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በሕግ የተያዙ ኬዞች ከትዳር ጋር የተያዙ ሊሆን ይችላል ይብን የሞቱ ግለሰቦችም እንዳሉ መረጃዎች አለን። የኮንዶሚኒየም ባለቤቶች ና የቤቶች ልማት ና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉ ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደር ና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ እያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር። አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢፌድሪ የሰላም ሚኒስቴር በሀዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ልዩነቶችንና ብዙሃነትን ስለ ማስተናገድ ሰላማችንን እያጣን ነው አሉ። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህድን የህዝቦችን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስምም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ህዝቦች ተወያይተው ስለ ራሳቸው እንዲ ወስኑ ያመቻቻል እንጂ ያለ ህዝብ ፍላጎት ውሳኔ እንደማያስተላልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲ ባህል ማሳደግና ፍትሐዊ ተጠቃሚነትን ማረጋገጥ ያስፈልጋል ብለዋል። የወጣቱን ጥያቄ በማፈን የተለያዩ አስተሳሰቦችን እንዲራመዱ ማድረግ የትም እንደማያደርሰን ካለፈው ጉዟችን አረጋግጠናለን ብለዋል። ከክልሉ የተወጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ ትላንትናና ከትላንት በስቲያ በሀዋሳ ከተማ የመከሩበት ዝግጅት እንደነበረ እዛው የሚገኘው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ አጠናቅሮታል። ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ በሀዋሳ ከተማ መክረዋል። በዚህ ጉባኤም ወጣቶች አገሪቱና ክልሉን የተመለከቱ ውይይት በቡድንና በውል አድርገዋል። የውይይቱ ማጠንጠኛም በሰላምና በአገር ግንባታ ሂደት ውስጥ የወጣቶች ሚና ምንድነው የሚል ነበር። ከውይይቱ በኋላም ወጣቶች በማጠቃለያ ምራ ገብሮ ላይ በቡድን የተዋዩባቸውን ጉዳዮች ሪፖርት በጽሁፍ አቅርበዋል። በሪፖርታቸውም የተለያዩ ጥያቄዎችንም ለሰላም ሚኒስትር ለወይዘሮ ሙፈሪያት ካሚልና ለክልሉ ርዕሰ መስተዳድር ለአቶ ሚሊዮን ማቴዎስ አቅርበዋል። የክልሉ የስመሰድር አቶ ሚሎ ማቶስ በክልሉ ዘላቂ ሰላም ለማረጋገጥ ሲባል እኩል ተጠቃሚነት ይረጋገጣል ብሏል። የምንፈልገው ሰላም በራሱ የሚረጋገጥ አይደለም። ዴሞክራሲያችን ላይ ጥገኛ መሆኑ የማይቀር በልማት ፍጥነታችን እና በልማት ፍትሃዊ ስርጭታችን ላይ ጥገኛ መሆኑ ስለማይቀር ሰላማችን፣ ከዚህ አንጻር ለሰላማችን ያለውን ፋይዳ በሚገባ በመገንዘብ ልማታችንን በደረጃ ማጎልበት የሚገባ ነው የሚሆነ ይሄ ወጣቱን በብቃት በማሳተፍ ጭምር ሊፈጸም የሚችል ነው። ብዙ ጊዜ ይህን በምናነሳበት ጊዜ የትኛውን አስተሳሰብና ጥያቄ ሰላማዊ በሆነ መልኩ በሰለጠነ መልኩ የመነሳት መብትን ደግሞ ማክበር ይገባናል ማለት ነው። ጥያቄዎችን በማፈን አሳስቦችን በማፈን የትም መድረስ እንደማንችል የባለፈው ጉዞችን አረጋግጠዋል። ድሄደን አገራዊ ለውጡን አልተቀበለውም ለተባለው ጥያቄውም ለውጥ ራሱ ምንድን ነው ስሉ ጥያቄን በጥያቄ መልሷል። የአርማና የስም ለውጥ እንጂ የፕሮግራም ለውጥ ያደረገ የኢህአዴግ ድርጅት የለም ነው ያሉትም። አገራዊ ለውጡን በመመልከት ስራከር ያስፈልጋል። በድፍኑ ለውጥ የሚባል ነገር ብቻ ነው። ስለዚህ ደሄደን በውሱም አገራዊ ለውጡ ከአገሪቱ ህዝቦች ፍላጎት አንጻር ለውጥ መምጣት አለበት የለን በድርጅት ደረጃ ማቋም ይዞ በቴሌቪዥን ቀርቦ የሰጡት መግለጫ ዜጎች በከተማ ውስጥ በነጻነት እንዳይንቀሳቀሱ አድርጓል፣ በማለት ለተነሰላቸው ማሳብም አቶ ሚሊዮን ይህንም ብለዋል። በግልጽ ለማንሳት የሚፈልገው የሰጠሁት መግለጫ በነጻነት መንቀሳቀስን የሚያግድ ነው የሚል ሀሳብ ድርጅቱ የወሰናቸውን የያዛቸውን በድርጅቱ ጉባኤ ላይ የተያዙ አቋሞችን ነው ለማብራራት የሞከርኩት። የኢፈድሪ የሰላም ሚኒስትር ወይዘሮ መፈሪያት ካምል ሐዋሳ ከተማ በነበረው በዚህ የክልሉ ወጣቶች የሰላምና የአገር ግንባታ ኮንፈረንስ ላይ በሰላም ጉዳይ ዙሪያ ከወጣቶች ጋር መነጋገር ያስፈለገበትን ዓላማ ገልጸዋል። ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂ ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። ማረጋገጥ የምንፈልገው የመጀመሪያውን እንጂ የመጨረሻውን አይደለም። ወይዘሮ ሙፈሪያት በዚህ ወቅት ተፈጥሮን ስለምንረብሽ ሰላማችን አጠናለው ያሉትም ተፈጥሮ ብለው የገለጹት የሰዎችን የአፈጣጠር ልዩነትና ብዝሃነትን ያካትታል። ስለዚህ ማሉ የሰላም ሚኒስትሯ። ስለዚህ መኮንን ያለበት ብዝሃነትን አለማስተናገድ እንጂ ብዝሃነት አይደለም። ምድር ወይም ዓለም ልሙጥ ትሁን ቢባል ሁሉም ሰው መልኩ ጥቁር፣ ሁሉም ሰው መልኩ ቀይ፣ የሁሉ ሰው ድምፅ በጣም ወፍራም ቢሆን መደማመጥ ይቻላል? አይቻልም። እያንዳንዱ ነገር የራሱ ኮንትራስት አለ። እነዚህ ያለምክንያት የሆኑ አይደሉም። አንድ አይነት ወጥ የሚባል ብሔረሰብ እንዳይኖር በመሀል ምን አለ ጎሳ ጎሳ አይደለም ችግሩ፣ ጎሰኝነት ሲኖር ነው ችግር የሚሆነው። እኔ አንድ ማሟያ ነኝ ብሎ ከማሰብ ይልቅ ከኔ ወዲያ ለአሳር ማለት ሲጀመር ነው ችግር የሚሆነው። ሰላም ከሁሉም ግለሰቦች የሚጠበቅ እንደሆነ ተናግረው፣ አካላዊና መዋቅራዊ ግጭቶች መኖራቸውን ገልጸው፣ ለይትን ማስቆም አለብን ብለዋል። አስተዳደራዊ ጉዳዮችን በተመለከተም ህዝቡ ራሱ እንዲወስን ማድረግ አለብን ነው ያሉትም የመንግስት ኃላፊነትም ጉዳዮችን ለህዝብ ማቅረብ ብቻ እንደሆነ ገልጿል። ወይዘሮ ሞፈሬት ሁላችንም የተመዘዝነው ከሉሲ ነው፣ ማናችንም ከማናችን መለያየት አይቻልም ስሉም ተደምጧል። ፍሬያችን እንጂ ዘራችን አንድ ነው ብሏል። አንዳችን ያለ አንዳችን አናምርም። አንዳችን ያለ አንዳችን ሙሉ አይደለንም። አንዳችንም አንዳችን ውስጥ ነው ያለ ነው ማ ማንም ፈልቅቆ አውጥቶ ይችላል። የወጣቶችን ተጠቃሚነት በተመለከተ ለተነሳው ጥያቄም ያለውን ክፍተት ፈትሽን እናስተካከላለን በማለት ተናግሯል። የሰላም ሚኒስትር ፍቅር ያስቀድም እንጂ የካሮትና ስቲክ ታክቲክ ማለው ያሉት የሰላም ሚኒስትሯ ግን ፍቅር አሻፈረኝ ላለው የገበር አይነትን የማስከበሩን ተግባር አጠናክረን እንቀጥላለን ነው ያሉትም። ቅድሚያ ለመቻቻል፣ ቅድሚያ ለመከባበር አሻፈር የሚል ሲኖር ደግሞ ፖሊሱም ሌላ ሌላው ከስር ስለሆነ ግድ ይላል ማለት ነው። ታጥቀው ጥቃት የሚያደርሱ አካላትን መንግስት ያጸዳ መሆኑን ተናግረው ይቀጥላልን ብሏል። ምንም በህዝብ የሚደረግ ድርድር የለንም። አሁንም ማወቅ ያለባቸው አንዳንድ ቦታ ጊዜ የወሰደበት የራሱ ምክንያት ስላለው ነው። የደረሰውን ጉዳት እንገነዘባለን። የደህደን የዕጣ ፈንታ መፍረስ ነው ተብሎ ለተነሳው ጥያቄ በድመትና በመንታ ወላድ እናት መስለው መልሰዋል። ወይዘሮ መፈሪያት ድመት ዘጠኝ ነፍስ አላት ይባላል፣ ታውቃለህ። አንዱ ሞተ ሲባል አንዱ ይቀጥላል፣ አንዱ ሞተ ሲባል አንዱ ይቀጥላል። አትሞትም፣ ድመት ቶሎ አትሞትም። የተፈጥሮ ቀና ደርሶ ካልሆነ በቀር ከደብድባ ተጠጥቃ ነፍሷ አለቃ። ደሄደንም በዘጠነኛው ነፍስ አገግሞ እንደገና የሕዝቦችን ጥቅም ሊያስጠብቅ በሚችል ቁመና ላይ ይሆናል እንጂ ሌላ ይፈርስ። አሁን ያለንበትም ጊዜ ግን የምንረዳው እንደ የመንታ እናት ነው። ሁሉም ህጻናት በአንድ ጊዜ ነው የሚጠይቋትን የሚጠይቁት። አሁን ደሄደን ያለበት ሲትዌሽን የመንታ እናትነት ካልሆነ በቀር እናት ልጆቿን ተንከባክባ ስታሳድግ ሶስቱ ናትታይ ተው ሲሆኑ ግን የእርካታ ምንጭ ናቸው። በእሳቸው ንግግር የተቋጨው ክልል አቀፍ የሰላምና የአገር ግንባታ መድረክ በታችኛው መዋቅር ይቀጥላል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ሆነው መሾም የቢለኔ ስዩም መነሳትን አያሳይም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። ጽሕፈት ቤቱ እንደ አዲስ እየተደራጀ መሆኑን ያስታወሱት ምንጮች፣ አቶ ንጉሱ ቢሾሙም ቢለኔና ምክትላቸው እንደዚሁም ሌሎች ባልደረቦቻቸውን በያዙት ኃላፊነት ይቀጥላሉ ብለዋል። እስክንድር ፍሬው ተከታዩን አጠር ያለ ዘገባ ልኮልናል። የቀድሞው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው የተሾሙት ከትናንት በስቲያ በተጻፈ ደብዳቤ ነው። ይህንኑ ተከትሎም እስካሁን በቦታው ላይ እየሰሩ ያሉት ቢለኔ ስዩም ከኃላፊነት እንደተነሱ የሚገልጹ ዘገባዎች ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት ምንጮች ዛሬ ለአሜሪካ ድምፅ እንዳረጋገጡት ግን አቶ ንጉሱ ቢሾሙም፣ ቢለኔና ባልደረቦቻቸውም በተለመደ ስራቸው ይቀጥላሉ። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ እንደ አዲስ እየተደራጀ ያለ ክፍል መሆኑን ያስታወሱት ምንጮቹ ቢለኔ የፕሬስ ኃላፊ ሆነው ያገለገሉት በዚህ ሂደት ወቅት እንደሆነ አመልክተዋል። የአገሪቱ የውሳኔ ሰጪ አካል የሆነን ሰው በፕሬስ ኃላፊነት የመሾሙ ሀሳብም በዚሁ በማደራጀቱ ሂደት የመጣና ቢለኔ ራሳቸውም የደገፉት መሆኑን ምንጮቹ ጠቁመዋል። እናም አቶ ንጉሱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው ይሰራሉ፣ ክፍሉንም ይመራሉ። ቢለኔ ስዩምም እስካሁን ሲሰሩ የቆዩትን ስራ ይቀጥላሉ ብለዋል ምንጮቹ የስራ ማዕረጋቸው መጠሪያቸው ምን እንደሚሆን ግን አላመለከቱም። ቢለኔ ዛሬ በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ በሚል ነው። አዲሱ ተሿሚ አቶ ንጉሱ ጥላሁን ረዘም ላለ ጊዜ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው ሰርተዋል። በአሁኑ ሰዓት ደግሞ በምክትል ርዕሰ መስተዳድር ማድረግ የባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታውን ምክር ቤት ተለዋጭ አባል ሆና በቆየችበት ወቅት ዘላቂ ወዳጆችን በማፍራት ረገድ ጉልህ ስራዎች መከናወናቸውን በተባበሩት መንግስታት ድርጅት የሀገሪቱ ቋሚ መልክተኛ ገለጹ። የኢትዮጵያ ዲፕሎማሲያዊ አቋሞች ከበሬታ እንዳስገኙላትም ተናግረዋል። የሁለት ዓመቱ ቆይታ ፈተናም ጭምር እንደነበረበት ገልጸዋል። መለስካቸው አመሃ ዝርዝሩን ይዟል። በተባበሩት መንግስታት ድርጅት የኢትዮጵያ አቋሚ መልእክተኛ አምባሳደር ታዬ አጽቀ ስላሴ ዛሬ ከቀትር በኋላ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ አገሪቱ ባለፉት ሁለት ዓመታት በመንግስታቱ ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ባገኘቻቸው መልካም ውጤቶች ላይ ያተኩረዋል። የተወሰኑ ተልእኮችን ለማሳካት በእቅድ እንደተገባና በመርህ ላይ በተመሠረተ ሥራ ለማከናወን ቁርጠኝነት እንደነበር የተናገሩት አምባሳደር ታዬ ሀገሪቱ በእነዚህ ሁለት ዓመታት ምን አተረፈች? ለሚለው ጥያቄ ምላሽ ለመስጠት ሰፋ ያለ ትንታኔ ሰጥተዋል። በአካባቢና በሀገራዊ ደረጃም መዝነውታል። በሀገር ደረጃ በተከናወኑ ዲፕሎማሲያዊ ተግባራት ኢትዮጵያ ዘላቂ ወዳጆችን አፍርታለች ብለዋል። አገራችን በምታራምዳቸው ቅድም በጠቀስባቸው መርሆች በመከተል በቆይታዋ ወቅት የወሰደቻቸው አቋሞች ያንጸባረቀቻቸው ጉዳዮች በሙሉ ዘላቂ ወዳጆችና አጋሮችን በማፍራት ደረጃ በተለይም በዲፕሎማሲያዊ መስክ ገጽታዋን በማሳደግ ደረጃ ጉልህ ስራዎች ተከናውነዋል ለማለት ይቻላል። በአምባሳደር ታዬ አገላለጽ ኢትዮጵያ በዚህ ዓለም አቀፍ መድረክ ተልእኮቿን የምታራምድባቸው መሪዎች ከነባራዊ ሁኔታዎች ጋር የተዋደዱና የተገናዘቡ ናቸው ብለዋል። በመሆኑም ሀገሪቱ የወሰደቻቸው አቋሞችና ያንጸባረቀቻቸው አስተያየቶች ሚዛናዊ ነበሩ። ይህም ከዓለም አቀፉ ዲፕሎማሲያዊ ማኅበረሰብ ለሀገሪቱ ተገቢው ከበሬታ እንዳሰጣት እምነታቸውን ገልጸዋል። በዚህ ወቅት አገራት በተለይ በሚወስዷቸው አቋሞች እና በሚያንጸባርቋቸው ጉዳዮች ሁሉ የሚመዘኑባቸውን እርምጃዎች ይወስዳሉ። ስለሆነም እነዚህ ምዘናዎች በዓለም አቀፍ ደረጃ ያለውን አጠቃላይ እይታን የሚወስኑ በመሆናቸው ለምንወስዳቸው እርምጃዎች ሁሉ በየዘርፉ በጥንቃቄ የሚፈጸሙ በመሆናቸው እስካሁን ከሞላ ጎደል በሚዛን ስናየው ለዲፕሎማሲያችን ከበሬታ ያስገኙ ነበር ለማለት ይቻላል። ባለፈው አመት ኢትዮጵያና ኤርትራ ለአመታት የቆየውን የሻከረ ግንኙነታቸውን ወደ ኋላ ትተው በወንድማማችነት መንፈስ ለመቀጠል ወስነው ተግባራዊ እርምጃዎችን መወሰዳቸውም የሀገሪቱን ገጽታ እንደለወጠውና በጸጥታ ምክር ቤቱም ሞገስ ያስገኘላት ነው ሲሉ አምባሳደሩ ገልጸውታል። ይህ እርምጃ በመወሰዱ በአፍሪካ ቀንድ የነፈሰው የሰላም አየርና የፈጠረው ተስፋ ምናልባት እንደ አንዳንዶቹ አባባል ዓለማችን በ2018 ከጎበኟት ጥቂት በጎ ነገሮች መካከል በግንባር ቀደምትነት የሚጠቀስ ክንውን ነበር ለማለት ይቻላል። ይህ እርምጃ በጸጥታው ምክር ቤት የነበረንን ውጤታማነት ሀገራዊ ተቀባይነት ከፍ አድርጎታል። ይህ የተወሰደው እርምጃ ከበፊትም ጀምሮ ዓለም እንዲረዳን የምንፈልገው እንደ አገር ብቻ ሳይሆን ዓላማ ግብ ያለው አገር መሆናችንን በመሆኑ ይህ ተጨባጭ የሆነ እውነታ ጋር የተመሰረተ እርምጃ ለኢትዮጵያ የዓለም አቀፉ ህብረተሰብ ያለውን እይታ እጅግ ከፍ አድርጎታል፣ የላቀም አድርጎታል። በተለይም ባለመረጋጋትና በግጭት አዙሪት ውስጥ የሚዋልለውን የአፍሪካ ቀንድ መሪዎች ሲወስኑ በግጭት አዙሪት ውስጥ ነው እየተባለ የሚፈረጅ አካባቢ ሁሉ ወደ ሰላም ጎዳና ሊሄድ የሚችል መሆኑን ያረጋገጠ ሁነት ነበር ለማለት ይቻላል። አምባሳደር ታዬ አስቀስላሴ በሰላም ጥበቃ ዙሪያና በመሳሰሉ ተግባራት ኢትዮጵያ ያደረገችውን አስተዋጽኦ የተገኙ ስኬቶች እንደሆኑም አስታውሰዋል። ይሁንና የሁለቱ ዓመታት የሀገሪቱ የጸጥታው ምክር ቤት ተለዋጭ አባልነት ቆይተዋ ፈተና ያልነበረበት ነው ማለት እንዳልነበረ አስገንዝበዋል። በተለይ በኃያላን መንግስታት ዓለም አቀፋዊ ጉዳዮችን በጋራ ሳይሆን በተናጠል ለመፍታት የሚወስዷቸው እርምጃዎች ለሌሎቹና ለብዙዎቹ አባል አገራት ፈተናዎች ናቸው ብለዋል። ኢትዮጵያ ወደ ጸጥታው ምክር ቤት በተለዋጭ አባልነት ስትገባ ያለፈው ለሦስተኛ ጊዜ ሲሆን የተመረጠችውም ከአንድ መቶ ዘጠና አባል አገሮች መካከል በአንድ መቶ ሰማንያ አምስት አገሮች ድምፅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። አድማጮች፣ የጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍላችሁ የወጣቶች ፕሮግራም ነው። ይህ ከአሜሪካ ድምጽ የሚተላለፈው የወጣቶች ፕሮግራም በተለያየ ቅርጽና በተለያየ ጊዜ ፕሮግራሞችን ወደ እናንተ ሲያደርስ መቆየቱ ይታወሳል። አሁን ደግሞ በልዩ ዝግጅት በልዩ ቅንብር የወጣቶችን ኢትዮጵያ ውስጥ ሰባ በመቶ የሚሆነው ቁጥር የህዝብ ቁጥር በወጣቶች የተሸፈነ እንደሆነ የሚወጡት መረጃዎችና የቁጥር ሪፖርቶች ያመለክታሉ። ስለዚህ ይህንን የወጣቶችን ህይወት የሚዳስስ በተለያዩ አገሮች ላይ ያተኮረ ዝግጅት ይዘን በቅርቡ እንመለሳለን። በአሁኑ ሰዓት ቁጥራቸው ወደ አስራ አምስት የሚደርሱ ዘጋቢዎቻችን በተለያዩ ቦታዎች ማለትም በአማራ ክልል፣ በኦሮሚያ፣ በደቡብ፣ በትግራይና በአዲስ አበባና ዙሪያዋ ሪፖርተሮቻችን ስራዎቻቸውን ጀምረዋል። እነዚህን ሪፖርተሮች የሚያዘጋጁትን ዝግጅት ይዘን የእናንተንም የወጣቶችን አስተያየት የህይወታችሁን የሚነካውን ይዘን በልዩ ቅንብር በቅርብ ቀን እንመለሳለን። ዝግጅቶቻችንንም እናስደምጣችኋለን። በዚህ ዝግጅት ላይ ያላችሁን አስተያየት በፌስቡክ ገጻችን ላይ፣ በዌብሳይታችን ላይ፣ በስልካችን ላይ በመደወል አስተያየቶቻችሁን ስጡን። ምን አይነት ፕሮግራሞች ቢካተቱበት፣ የኔ የምለው ታሪክ አለኝ፣ እዚህ ፕሮግራም ላይ ይቅረብልኝ የምትሉትንም ፕሮግራም በነዚሁ አድራሻዎቻችን አድርሱን። የእናንተም ድምጽ የሚደመጥበት የእናንተም ሀሳብ የሚቀርብበት ፕሮግራም ነው የጋቢና ቪኦኤ የወጣቶች ፕሮግራም። በቅርቡ በአዲስ ፕሮግራም እንመለሳለን። ለዛሬ እንግዲህ የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩኝ። ስ ሲያቀናብርልን የቆየው ዝግጅታችንን ሞክቤል ያብሩ ነበር። የስርጭት መሐንዲሱ ደግሞ ኮርኔሌስም አብሮን ነበር። ጉዟቸው የሰመረ ይሁን እያልን በተከታዩ የሚካኤል በላይነህ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። የፍቅር ምርጫዬ The pain of in the I I she